ዲሞክራሲ በተግባር ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ ያተኮረ ቪዥን ኢትዮጵያ በተባለው የኢትዮጵያውያን ድርጅትና በኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ኢሳት አዘጋጅነት የተጠራ ውይይት ባሳለፍነው ሳምንት መገባደጃ ላይ ዋሽንግተን ዲሲ ውስጥ ተካሂዷል። በኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር ሽግግር ዲሞክራሲና ብሔራዊ አንድነት በሚል አጠቃላይ የውይይት ርዕስ የህዝባዊ እንቅስቃሴዎችና የማህበራት አደረጃጀቶች ግጭቶችን በመፍታት ዲሞክራሲን በማስፈን ረገድ ሊኖራቸው ስለሚገባው ሚናና ከግጭቶች መርገብ በኋላ በሚኖረው የሽግግር ወቅት ምን ይጠበቅባቸዋል በሚሉ ርዕሶች አራት ተወያዮች ያቀረቧቸውን ተንተርሶም ሰፊ ውይይት ተካሂዷል። የሁለቱም ቀናት ውይይት የተከታተለችው ጽዮን ግርማ ተከታዩን አሰናታለች። ቅዳሜ መጋቢት አስራ ሰባት ዋሽንግተን ዲሲ በሚገኘው ማሪዎት ሆቴል በተካሄደው የመጀመሪያው ቀን ውይይት ጥናቶችንና የመወያያ ሀሳቦችን ለተሳታፊዎች ያቀረቡት በአማካሪነት የሚሰሩት ዶክተር አሰግድ ሀብተወልድ፣ የሰብአዊ መብት ተሟጋቹ አቶ ኦዋንግ ሜቶ፣ የሰብአዊ መብት ተሟጋችና ጥናት አጥኒ አቶ ጋሻው ገብሬና በቺካጎ የኢትዮጵያውያን ማህበረሰብ የቦርድ አመራርና የሰብአዊ መብት ተሟጋች ዶክተር እርቁ ይመር ናቸው። ያወያያቸው ደግሞ ዶክተር አሸናፊ ጎሳይ ነበሩ። ዶክተር አሰግድ ሀብትወልድ ከግጭት በኋላ ያለችውን ኢትዮጵያ ስኬታማ ለማድረግና ሰላማዊ ሽግግርን ለማምጣት የአመራር ክፍተትን ማጥበብ የሚል ይዘት ባለው ጽሁፋቸው በአሁኑ ወቅት ኢትዮጵያ በአምባገነን ስርዓት ስር በቀውስ በረሀብና በተለያዩ ችግሮች ስር እንደምትገኝ ገልጸው አንዳንድ ሰዎች ለዚህ ምክንያቱ ህወሀት ነው ሲሉ ሌሎች ደግሞ ደርግ ወይም የምዕራቡ ዓለም መንግስታትና አሜሪካንች ይላሉ። አንዳንዶች ደግሞ እርግማን ስላለብን ፈጣሪ ነው ሌሎች ደግሞ ሰይጣን ነው። ጥቂቶችና ነገሩን ጠለቅ ብለው ለማየት የሚሞክሩ ህገ መንግስቱና ብሄር ተኮር ፌዴራሊዝም ነው ሲሉ የአየር ንብረት ለውጥ እንደሆነም የሚናገሩ አሉ ብለዋል። እንደ እርሳቸው ግምገማ ምክንያቱ የአመራር ክፍተት እንደሆነ አስረድተዋል። እንደ ህዝብ የኢትዮጵያ ህዝብ መሪዎቹን መዝኖ በምክንያት እንደማይወድና እንደማይጠላ ገልጸው በየትኛውም መልኩ ስልጣን ላይ የሚወጣ አመራር ከቀደሙት ጥንካሬና ድክመትን መማር አለበት ብለዋል። ህዝብም እንደ ህዝብ መሪዎቹን በጥንካሬያቸው አመስግኖ በድክመታቸው ደግሞ ሊወቅሳቸው ይገባል ብለዋል። ለተለያዩ ጊዜዎች የተለያዩ መሪዎች ያስፈልጉናል። ለምሳሌ እንዳሁኑ ባለው የግጭቶች ጊዜና ከግጭት በኋላ ባለ ጊዜ የተለያዩ መሪዎች ናቸው ሊኖሩን የሚገባ። ብዙ ጊዜ ትክክለኛ መሪዎች እንዲኖሩን አንሰራም። በግጭት ጊዜ ግርማ ሞገስ ያላቸው በህዝብ ተወዳጅ የሆኑ መሪዎች ናቸው የሚያስፈልጉን። ስሜት ቀስቃሽ መሆን አለባቸው። ለምሳሌ ማርቲን ሉተር ኪንግ ጁኒየር አሜሪካውያን የዘር መድሎውን ይዋጉ በነበረበት ጊዜ ቃሎቻቸው ኃይል ነበራቸው። እንደ ማህትማ ጋንዲ ያሉ መሪዎች ሰውን በተግባራቸው ምሳሌነት ነበር የሚያነቃንቁት። እነዚህ ሁለት መሪዎች የተዋጣላቸው መሪዎች የሆኑት ግርማ ሞገስ ስለነበራቸው፣ ተወዳጅም ስለነበሩ፣ ስሜት ሰርጓጅ የሆኑ ንግግሮቻቸውና ተግባሮቻቸው ሰውን ስለሚያስከትሉ ነው። ለዚህ ነው ለተለያዩ ጊዜያት የተለያዩ መሪዎች ሊኖሩን ይገባል የምለው። አባታዊ ተክለሰብእና ያላቸው፣ የተለየ የፖለቲካ ጥማት የሌላቸው፣ መልካም ዝናን የተካኑ፣ ታማኝና ሁሉን አቃፊ የሆኑ ሊሆኑ ይገባል። ከግጭት በኋላና በመረጋጋት ጊዜ ለአንድነት ጠሪ አንደበታቸውና ተግባራቸው የሰለጠኑ፣ ስልታዊ አሳቢዎች፣ ባለራዕዮችና የተግባር መሪዎች መሆን አለባቸው። መሪዎች ሁለተኛው ጽሁፍ አቅራቢ አቶ ኦባንግ ሜቶ ሲሆኑ የገለልተኛ ተቋማት አለመኖር ኢትዮጵያ ውስጥ ለተከሰቱ ችግሮች ከፍተኛ አስተዋጽኦ እንዳበረከተ ገልጸው የኢትዮጵያ ህዝብ የምግብ ረሀብ ብቻ ሳይሆን የመልካም አስተዳደርና የገለልተኛ ተቋም ረሀብተኛ ጭምር እንደሆነ ገልጸዋል። የመሬት ብዝበዛ፣ ድርቅ፣ ግጭት መኖሩን ያስታወሱት አቶ ኦባንግ ኢትዮጵያ ውስጥ እንደ አውሮፓውያን አቆጣጠር በሁለት ሺ አስር ስራ ላይ በዋለው የበጎ አድራጎት ድርጅቶችና ማህበራት አዋል ማዋጅ ና በመንግስት ጫና ምክንያት ገለልተኛ ተቋም መመስረት ባይችል እንኳን ከኢትዮጵያ ውጪ ያሉ ኢትዮጵያውያን ተባብረው ጠንካራ ገለልተኛ ተቋም በማቋቋም መስራት አለባቸው ብለዋል። በምዕራቡ ዓለም ያለነው እጅግ ብዙ ነን፣ ችግሩ የተደራጀን አይደለንም። ለሁላችሁም ለምሁራንና ለሌሎችም ኢትዮጵያውያን የማቀርበው ጥሪ ተቋም እንመስረት። ከአይሁድ መማር እንችላለን። አይሁድ በአንድ ወቅት የተገፉ ነበሩ። ዛሬ ማንም ወደደም ጠላ ከማናችንም የበለጠ የሚፈለጉ ናቸው። እኛ ስንማር ከጓዳ አይደለም የተማርነን፣ አንድ ክፍል ላይ ነው ከነጮቹ ጋር። ስንትና ስንቶቹ የነጮቹ ድርጅቶች የሚያስተማሩ አበሾሽ፣ እስከ መቼ ነው እንደዚህ የምንኖረው? 50 ሀምሳ ዓመት ተራብን። በአመራር እጦት ተርበናል። ጥሩ አመራር ባለማግኘታችን ተርበናል። መልካም መንግሥት በማጣት ተርበናል። ይህ ደግሞ በሰማይ አይወርድም። ኦባማ አይሰጠንም። ይህንን ተቋም ለእኛ የሚሰጠን እኛ ብቻ ነን እኛ ብቻ ነን ልናደርገው የምንችለው። ሶስተኛው ተናጋሪ አቶ ጋሻው ገብሬ ኢትዮጵያ ውስጥ ግጭት በአርብቶ አደሩም መካከል መሬት ብዝበዛ በሚኖርበት ወቅትም እንደሚፈጠር ገልጸው በመንግስት በኩል እነዚህን ግጭቶች በማብረድ ዘላቂ መፍትሄ ከመፈለግ ይልቅ ዝም ብሎ እንደሚመለከታቸው ካስረዱ በኋላ ግጭትን በተመለከተ ከታሪክ ጋር እያጣቀሱ ማብራሪያ ሰጥተዋል። በጽሁፋቸው አጠቃለያም ግጭቶችን ለማርገብ ተባብሮ መስራት አስፈላጊ መሆኑን ተናግረዋል። እኛ ለራሳችን እንበርታል ቅንነትን አለፈ ብሩህ የወደፊት የኢትዮጵያ እድል አድማሱ ላይ ይታያል። ወያኔን አስቀምጠን አለመግባባት ከዚህ ወዲያ እራስን በራስ ማጥፋትን አይተናነስም። እንወያ አዲስ ሀሳቦችን እናስተናል። ለአስራ ዘጠኝ ዓመት ያህል በሰብአዊ ወይም የዜጋ ድርጅቶች መሳተፋቸውን የተናገሩት የመጨረሻው ተናጋሪ ዶክተር እርቁ ይመር የሲቪክ ማህበራት ምንነትና ዲሞክራሲና ለውጥን ለማምጣት የሚጫወቱት ሚና የሚሉ ሀሳቦችን አንስተዋል። ባህላዊ የሲቪክ ድርጅቶች ምንድን ናቸው በማለት የቀደመ ታሪካቸውን ሲያስታውሱ አውጫጭኝ፣ አፈርሳታ፣ እድር እቁብና ሽምግልና በማህበረሰብ ውስጥ የነበራቸውን ከፍተኛ ሚና ጠቁመዋል። ረሀብን ተከትለው ወደ ኢትዮጵያ የገቡት ዘመናዊ የበጎ አድራጎት ድርጅቶች ከተመሰረቱም በኋላ በርከት ያሉ በጎ ተግባራት መከናወናቸውን ገልጸው የበጎ አድራጎት ድርጅቶችና ማህበራት አዋጅ ተግባራዊ ከተደረገ በኋላ ግን የእነዚህ ድርጅቶች ሚና አብቅቶለታል ብለዋል። ለዚህ ህግ መጽደቅና ድርጅቶቹን ለማሽመድመድ ዋነኛው ተጠያቂ መንግስት ቢሆንም እኛ ተጠናክረን በመስራት ህጉ እንዳይወጣ አለማድረጋችን በራሱ ተወቃሽ አድርገናል ብለዋል። በአጠቃላይ ይሄ የ ቱ ታውዘንድ ናይን ህግ መላ ሰብአዊ ድርጅቶች ያንቀሳቀሰ በተቻለ መጠንም አድቮካሲ ስራ የሰሩበት ነው። በሳርቲንጊዝ ብዙ ኢትዮጵያውያኖች እዚህ እያሉ ቅድም በኦባንግ እንዳለው የሊደርሽፕ እጦት እንትን ብቻ ሳይሆን የኛም ተሳታፊነት በጣም ቀዝቃዛ በመሆኑ ያንን ህግ ለማስለወጥ የምንችልበት ኦፖርቹኒቲ ያለ ተቀምጠናል። ትሸም ጽሁፍ አቅራቢዎቹ ጽሁፎቻቸውን ካጠናቀቁ በኋላ በርካታ ጥያቄዎች ከተሳታፊ ቀርቦላቸው መልሰዋል። ሁሉም ጽሁፍ አቅራቢዎች በኢትዮጵያ ሰላምን ለማምጣትና የተረጋጋች ኢትዮጵያን ለመፍጠር ብሔራዊ እርቅና መተባበር እንደሚያስፈልግ በገለጻቸው አካተዋል። የፖለቲካ ድርጅቶች የዴሞክራሲ ትግልን በመቅረጽ የሚጫወቱት ሚናና የሚያበረክቱት አስተዋጽኦ ምንድን ነው? እንዲሁም ለነገዋ ኢትዮጵያ የሚሰጡት ዋስትና ምንድን ነው? የፖለቲካ ድርጅቶችን እንዴት መርዳት እንችላለን በሚል ጉዳዮች ላይ የኦሮሞ ዴሞክራሲያዊ ግንባር የስራ አስፈጻሚ አባል አቶ ሌንጮ ባቲ፣ የሸንጎ ፓርቲ ስራ አስፈጻሚ አባል አቶ አክሊሉ ወንዲፍራው እና የግንቦት ሰባት አመራር እና የውጭ ግንኙነቶች ኦፊሰር አቶ ነአሚን ዘለቀ በዚህ ስብሰባ ላይ ያደረጉትን ውይይት በቀጣይ ይዤ መለሳለሁ።